ትናንት ረፋድ ሶስት ሰዓት ጀምሮ በቦሌ ክፍለ ከተማ ቡልቡላ ወረዳ 12 ቀበሌ ጽህፈት ቤት ውስጥ የተከሰተ ጠብ ሌላ የብሔር መልክ በመያዝ ወደ ግጭት አድጎ ከአካባቢው ፖሊስ አቅም በላይ ሆኖ ማለፉን ዛሬ ጠዋት በስፍራው ተገኝተን ያነጋገርናቸው የዓይን እማኞች ተጎጅነን ያሉና የተጎዱ ወጣቶች ቤተሰቦች ተናግረዋል። የመኖሪያም የንግድ ቤቶች ግንባታዎችን በስፋት እየተከናወኑበት ያለው ይኸው አካባቢ መሰል ችግር እንዲህ በጎላ መልኩ ባይከሰትበትም አልፎ አልፎ እንዲህ ያለ ውጥረት ይስተዋልበት እንደነበርም ከነዋሪዎቹ ተገንዝበናል። ስብሰባው ላይ ያሰረነው ቲሸርት አለ። የራሳችን መገለጫ የሆነ ማንንም የማይነካ ነገር ግን ኢትዮጵያን የሚወክል ማሊያን ያሰረ ነው። አረንጓዴ፣ ቢጫ፣ ቀይ መስመር አለው ከኋላ ጽምን ይንካለ እሱን ለብሳ ቀበሌ ወይም ወረዳ የገባች ልጅ እንዴት ትለብሻለሽ? ይህንን አንቺ የመሆነች ነፍጠኛ በማለት የነበሩ ኃይሎች ከመሰብሰባችን በፊት ያውቁት ስለነበረ ነገሩን ደርሰው እሷን ልብሱን አስወልቀው የመደብደብ ስራ ሲጀምሩ እዚህ ወረዳ የአማራ ወጣቶች ሰብሳቢ በወቅቱ እዛ ላይ ቦታው ላይ ስለተገኘ እሱን ቀጥታ መደብደብ ነው የጀመሩት በዱላ በድንጋይ ፖሊስ ሀይል ለማብረድ ቢሞክልም ምንም የተቋቋመው ነገር የለም። ከፖሊስ ኃይል በላይ ስለነበረ ኃይለኛ ጉዳት ነው ያደረሱት። በክፍለ ከተማው በተለይም ቡልቡላ አካባቢ ማህበረሰብ አቀፍ ፖሊስ አገልግሎት ጣቢያ ተገኝተ እንዳስተዋል ነው ወጣቶች ታስረዋል። ጠያቄዎችም ያለ እረፍት ይመላለሳሉ። ሰላማዊ እንቅስቃሴ ያለ ቢሆንም የትናንቱ ክስተት ግን ጉዳት ማድረሱን ያነጋገርናቸው ወጣቶች ነግረውናል። አይ ተጎዳለ፣ በጣም ሆስፒታል ያለ ይገባል። ኮሪያ ሆስፒታል ዝም ብሎ እየታሸ ቤት ገብተዋል። ብዙ አለ የተጎዳ ከባድ ነው። በጣም ድንጋይ ውርውሮሽ፣ በዱላ በተለያየ ነገር በጣም አስጊ ነበር። ቲሸርት የለበሰ ሰው ተተገኘ፣ እየተዞረ ሆ ብሎ እየተደራጁ ነው ሲያጠቁ የነበሩት። ይሄ ነው የሚባል ነገር የለም ያው ብዙ የተጎዳ ሰዋል። አንድ ስሙ እንዳይጠቀስ ድምጹም እንዲቀረጽ ፈቃዱ ያልሆነ ፖሊስ እንዳለው ችግሩ ቀበሌው ላይ መከሰቱን አውስቶ ሁኔታው በድንገት እየሰፋ በመሄዱ ከአካባቢው ፖሊሶች አቅም በላይ ሆኖ ቀላል የማይባል ቁጥር ያላቸው የፌዴራል ፖሊስ አባላት ከደረሱ በኋላም ሁኔታው ሊረጋጋ እንደቻለና ተጎጂዎችም ኮሪያ ሆስፒታልን ጨምሮ ወደ ተለያዩ ሆስፒታሎች ተልከው ሕክምና እየተደረገላቸው መሆኑን ለዲ ደብልዩ ያስተዋለውን ተናግረዋል። በአካባቢው በጉሊት አነስተኛ ንግድ ላይ ተማርታ የነበረች እናትንም ትውስቷን ጠይቀናት ነበር። ወደ ትምህርት ቤት ትንኮሳውን አድረሱ ጉዳቱንም አስከተሉ የተባሉትን ወገኖች ለማግኘትና ስለተፈጠረው ነገር ለመጠየቅ ያደረግኩት አሰሳና ፍለጋ አልተሳካም። ችግሩ ከተፈጠረ በኋላ ግን ብዙ ወጣቶች መታሰራቸውንና አሁንም ያልተፈቱ እንዳሉ ያነጋገርኳቸው ገልጸዋል። የተወሰኑትም ዛሬ ፍርድ ቤት መቅረባቸውንና የት እንደገባ ያልታወቀ አንድ ወጣት መኖሩንም ጉዳቱ ደረሰብን ያሉት ተናግረዋል። ተው ያለ ያረጋጋ ፖሊሶች ጋራ ደርሶ እያማከረ እዚህ እኛ ጋ የወጣቶች ጋራ መጥቶ እያማከረ ተው በቃ ዱላ አስቀምጡ እያለ እሱ ነው አሁን ታስሮ ያለው። እዚህ ጋ አሁን እኛ ጋ ታስሮ ያለው ጣቢያ እሱ ነው። ሰላም ይስነፍ ያለው ወጣት ከታሰረ እ ረብሻ ያስነሳው ወጣት ካመለጠ ጥፋቱን አደረሱት ስለተባሉ ሰዎች ስለተጠያቂነትና ስለደረሰው ጉዳት የአካባቢውን ማህበረሰብ አቀፍ ፖሊስ አገልግሎት ጣቢያ ኃላፊዎች እዚያው ቦታው ላይ መረጃ ብንጠይቅም የከተማውን ፖሊስ ኃላፊዎች ጠይቁ ብለው መልሰውናል። የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ክፍል ኃላፊዎች የእጅ ስልክ ላይ በተደጋጋሚ ብደውልም ስልካቸው አይነሳም። የፌዴራል ፖሊስ የሕዝብ ግንኙነት ኃላፊ አቶ ጀላን ቃል በቃል ኦፊሻሊ መረጃ አልደረሰኝም። ኦፊሻሊ መረጃ ሳይደርሰኝ መስጠትም አልችልም የሚል ምላሽ ሰጥተውናል። የሁለቱንም አካላት ምላሽ እንዳገኘው ግን የምመለስበት ይሆናል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ፣ ከአዲስ አበባ።